የአሜሪካ ድምጽ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 17 2015 ዓ ም ዝግጅታችን ጀመረ በኢትዮጵያ የቀጠሉ ግጭቶች እና የፖለቲካ ለመረጋጋቶች ሀገራዊ ንግግርና እርቅ ለመፍጠር በሚካሄዱ ጥረቶች ላይ ምን ያክል እንቅፋት ሆነዋል? ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት። የተለያዩ ተቋማት ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው፣ ትምህርት ቤቶች የራሳቸው ኃላፊነት አላቸው፣ የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ኃላፊነት አይደለም። በኢትዮጵያ ፖለቲካዊ ጉዳዮች ላይ ተንታኝ የሆኑትን ዩናይትድ ስቴትስ በሚገኘው የሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነን የሰማችኋቸው በወቅታዊ ጉዳዮች ዙሪያ አነጋግረናቸዋል። ብቻ የዕለት ተዕለት ኖሮን ሊመለከት ይችላል። ሆንም እኔ ሊያጋጥመኝ ይችላል ወይም ውስጥ እየተመላለስ ያሉትን ነገሮች ናቸው ብዙ የሚሰራው አሁን ደግሞ የሰማችሁት ሰዓሊ ሄኖክ ደምሴ ይባላል። ስለ ጥበብ ስራዎቹ ሊያጋራን የምሽቱ እንግዳችን ነው። ሳምንታዊው የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናበረልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሩሲያው ፕሬዚደንት ቭላዲሚር ፑቲን የትጥቅ አመጽ የሀገር ክህደት መሆኑንና በሀገራቸው ላይ መሳሪያ የሚያነሳ ማንኛውም ሰው ቅጣት እንደሚጠብቀው በመጠቆም የዋግነር ቅጥር ተዋጊዎችን በዛሬ ዕለት አስጠንቅቀዋል። ፑቲን በድንገተኛው የቴሌቪዥን ስርጭት ንግግራቸው የዋግነር አዛዥ ኢቬግኒ ፕሪጎጂን ኃይሎቻቸው በቁጥጥር ስር እንዳደረጓት የተናገሩላትን በደቡብ ሩሲያ የምትገኘውን ሮስቶቭ ኦን ዶን ከተማን ለማረጋጋት ወሳኝ እርምጃ እንደሚወስዱ ቃል ገብተዋል። ይህ ለሩሲያም ሆነ ለህዝባችን ትልቅ ጥፋት ነው። አባት አገራችንን ከእንዲህ አይነቱ ስጋት ለመከላከል የምንወስደው እርምጃ ከባድ ይሆናል። ሆን ብለው በክህደት ጎዳና ያመሩ፣ የትጥቅ አመፅን ያስተባበሩ፣ የዛቻ መንገድና የሽብርተኝነት ዘዴዎችን የመረጡ ሁሉ አይቀሬ ቅጣት ይቀጣሉ፣ ለህግና ለህዝባችን ምላሽ ይሰጣሉ ሲሉ የተናገሩት ፑቲን የዋግነር ቡድንን ድርጊት ከጀርባ ሆኖ መውጋት ሲሉ ጠርተውታል። ፕሪጎጂን በሮስቶቭ የሚገኘውን የሩሲያ ጦር ዋና መስሪያ ቤት ኃይሎቻቸው እንደተቆጣጠሩና የከተማዋ የጦር ጣቢያዎች በተዋጊዎች እጅ ስር እንዳሉ ተናግረዋል። ዋይት ሀውስ በሩሲያ ከፍተኛ ወታደራዊ ባለስልጣናትና በዋግነር ኃይል መካከል ያለውን ፍጥጫ እየተከታተለ መሆኑንና በሚከሰቱ ለውጦች ዙሪያ ከአጋሮች ጋር እንደሚመክር የብሔራዊ ደህንነቱ ምክር ቤት ቃል አቀባይ አደም ሆጅ አርብ ዕለት ለቪኤኦኤ ተናግረዋል። የብሪታንያ ባለስልጣናት ቅዳሜ በሩሲያ ያለውን ሁኔታ እየተከታተሉ መሆናቸውን ተናግረዋል። በሚቀጥሉት ሰዓታት ውስጥ የሩሲያ የጸጥታ ኃይሎች ታማኝነት፣ በተለይም የሩሲያ ብሔራዊ ጥበቃ ጓድ አቋም ቀውሱ ወዴት እንደሚያመራ ለማወቅ ቁልፍ ጉዳይ ነው። ይህ የቅርብ ጊዜ ወዲህ የሩሲያን መንግስት የገጠመ ትልቅ ፈተናን ይወክላል ሲል የብሪታንያ የመከላከያ ሚኒስቴር በትዊተር ገጽ ላይ አስፍሯል። አድማጮቻችን እያዳመጣቸው ያላችሁት ከአሜሪካ ድምፅ የሚተላለፈውን የምሽቱን ዜና ነው። በሰሜን ምስራቅ ናይጄሪያ እስላማዊ ጽንፈኞች ስምንት አርሶ አደሮችን ገድለው አስሩን ደግሞ አፍነው መውሰዳቸውን ባለሥልጣናቱ በትናንትናው ዕለት አስታውቁ። መረጋጋት በተሳነው ቀጠና አካል በሆነው የሀገሪቱ የዳቦ ቅርጫት እንደሆነ በሚነገርለት ቁልፍ ስፍራ የደረሰ የቅርብ ጊዜ ጥቃት መሆኑ ተዘግበዋል። ስፍራው ታጣቂዎች የምግብ አቅርቦትን ለማስተጓጎል ሲዝቱበት እንደነበረም ተነግረዋል። አርሶአደሮች በቦርኖ ግዛት ማፋ ወረዳ ባደፈጡ ጥቃት ፈጻሚዎች ጉሮሯቸው በስለት ተቆርጦ እንደተገደሉ ባለስልጣናት ተናግረዋል። የግዛቱ ገዢ የሆኑት ባባጋና ዙሉም ጥቃቱ በቦርኖ የተፈናቀሉትን ወደ ቀያቸው እንዲመለሱና ህይወታቸውን እንዲገነቡ ለማድረግ ትግል በሚደረግበት ወቅት የመንግስትን ስኬቶች ለማበላሸት የተደረገ ሙከራ ነው ብለዋል። የጸጥታ ኃይሉ ችግሩን መጋፈጥ እንዳለበት ጠቁመው ነዋሪዎችም የተናጠል ጥንቃቄ እንዲያደርጉ አሳስበዋል። እስላማዊ ጽንፈኞች አማጽያን በ2009 በቦርኖ ውስጥ አክራሪ እስላማዊ ህግን ወይም ሸሪያን ለመተግበር በመሻት ነበረ ጥቃቱን የጀመሩት በታጣቂው ቦኮ ሃራም ቡድንና በኢስላሚክ ስቴት ቡድን በሚደገፈው ተገንጣይ ቡድን ከዚያ ወዲህ በደረሰው ጥቃት ቢያንስ 35 ሺህ ሰዎች ተገድለዋል። ከሁለት ሚሊዮን በላይ ደግሞ የሚሆኑት ተፈናቅለዋል። የተባበሩት መንግስታት ተቋማት ስለ ጽኑ ረሃብ አደጋ ማስጠንቀቃቸውን በቀጠሉበት በአሁኑ ሰዓት የቦርኖ አርሶ አደር ማህበረሰቦች በቅርብ ወራት ውስጥ ለተደጋጋሚ ኢላማዎች ተዳርገዋል። አርብ ዕለት የአካባቢው ነዋሪዎች ለተገደሉት አርሶ አደሮች ሀዘን የተቀመጡ ሲሆን፣ ርቀው በሚገኙና መረጋጋት በተሳናቸው ስፍራዎች በቂ የጸጥታ እርምጃ ለመወሰዱን አውግዘዋል። ዘገባው የአሶሼትድ ፕሬስ ነው። ሙስሊም ሃይማኖታዊ ተጓዦች ዓመታዊው ሀጂ በቀጣይ ሳምንት ከመጀመሩ አስቀድመው ወደ ቅድስቲቱ የሜካ ከተማ ጎርፈዋል። የዘንድሮው ሀጂ በኮሮና ቫይረስ ወረርሽኝ ሳቢያ ለሶስት ዓመታት ከቆየው ከባድ እገዳ በኋላ ዓመታዊውን ክንውን ወደ ቀደመው ከፍታ ይመልሳል ተብሎ ይጠበቃል። የሳውዲ አረቢያ ባለሥልጣናት እስካሁን ወደ 15 ሚሊዮን የሚጠጉ የውጭ አገር ምዕመናን ወደ ሀገሪቱ መግባታቸውንና አብዛኞቹ በአየር መጓጓዣ ወደ ሀገሪቱ መድረሳቸውን ተናግረዋል። ተጨማሪ ተጓዦችም ይጠበቃሉ ተብሏል። ከዚህ በተጨማሪ በመቶ ሺዎች የሚቆጠሩ ሳውዲ አረቢያውያንና ሌሎች በሳውዲ አረቢያ የሚኖሩ ህዝቦች የሐጅ ጉዞው ሰኞ በይፋ ሲጀመር ይቀላቀላሉ ተብሎ ይጠበቃል። የሳዑዲ ባለስልጣናት የሀጃጆች ቁጥር ከወረርሽኙ በፊት በነበረበት ቁጥር ይደርሳል ብለው እንደሚጠብቁ ተናግረዋል። በ2019 የአውሮፓውያኑ ዘመን ከ2.4 ሚሊዮን በላይ ሙስሊሞች የሀጂ ጉዞ አድርገዋል። በትናንትና ሁለት ምዕመናን ሳምንታዊውን የጋራ ጸሎት ለመታደም በሜካ የሚገኘውን ታላቁን መስጅድ ሞልተው ታይተዋል። ብዙዎቹ ምዕመናን በታላቁ ቅዱስ መስጅድ መሃል የሚገኘውን ካባ ዙሪያ ሰባት ጊዜ ዞረዋል። ሐሙስ ምሽት በካባ ዙሪያ ያለው ሰፊ የእብነ በረድ እልፍኝ ትከሻለ ትከሻ ሆነው በሚራመዱ አማኞች ተሞልቶ ታይቷል። ይህ ከሁለት ዓመታት በፊት ወረርሽኙ በተከሰተበት ወቅት ከታዩት ትዕይንቶች የተለየ ነው። ሐጂ ከአምስቱ የእስልምና መሠረቶች አንዱ ሲሆን ሁሉም ሙስሊሞች የአካልም ሆነ የገንዘብ አቅም ከፈቀደላቸው በሕይወታቸው ቢያንስ አንድ ጊዜ ማከናወን ይጠበቅባቸዋል። በዓለም ላይ ካሉ ታላላቅ ሃይማኖታዊ አብሮነቶችም አንዱ ነው። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ። ሀብታሙ ስዩምን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ሰኔ 17 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ተላለፈ ይገኛል። ከሰኞ እስከ አርብ ባሉት ቀናት ደግሞ ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሀሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰአቱ ወደ ያዝ ነው የመጀመሪያው ቅንብር እንለፍ። በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ወራቶች ቢቆጠሩም በኢትዮጵያ የሚታየው የፖለቲካ ለመረጋጋት እና በተለያዩ የሀገሪቱ አካባቢዎች የሚካሄዱ ግጭቶች አሁንም እንደቀጠሉ ናቸው። ለመሆኑ ለኢትዮጵያ መረጋጋት ስጋት ሆነው የቀጠሉ ጉዳዮች ምንድን ናቸው? ሀገሪቱን ወደ ሰላምና እርቅ ሂደት ለመውሰድ የሚደረጉ ጥረቶች ላይስ ምን ያክል እንቅፋት ሆነዋል ስንል በኢትዮጵያ ፖለቲካዊ ጉዳዮች ላይ ተንታኝ የሆኑትን የዩናይትድ ስቴትስ የሚገኘው የሚሲሲፒ ዩኒቨርስቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነን አነጋግረናቸዋል። ቀጥሎ ይቀርባል። ዶክተር ዘነበ እንግዲህ በሰሜን ኢትዮጵያ የነበረውን ግጭት ለማስቆም የሰላም ስምምነት ከተፈረመ ጥቂት ወራቶች ተቆጥረዋል። በርካታ መፈታት ያለባቸው ኢኮኖሚያዊ፣ ማህበራዊ ጥያቄዎች ቢኖሩም ቢያንስ ግን ለብዙ ሰዎች ሞትና መፈናቀል ምክንያት የነበረው ቀጥተኛ የነበረው ውጊያ ቆሟል። ግን ያም ሆኖ የኢትዮጵያ ፖለቲካ አሁንም አልተረጋጋም። ለዚህ አለመረጋጋት ምክንያት ሆነው የቀጠሉ ጉዳዮች ምንድን ናቸው? በጣም አመሰግናለሁ። ይሄ ጥያቄ ብዙ ነገሮችን የያዘ ጥያቄ ነው። ጥያቄው ላይ እንዳመለከትሽው በሰሜን ኢትዮጵያ የነበረው ግጭት መቆሙ ያለ ማስቆም የሰላም ስምምነት መፈረሙ በራሱ ትልቅ መርታ ነው ብዬ አስባለሁኝ። የዛ የሰላም ስምምነት ግን ኢትዮጵያ ውስጥ ያለውን ችግር ሙሉ ለሙሉ ይፈታዋል የሚል እምነት የለኝም። ምክንያቱም በመጀመሪያ እዚህ ችግር ውስጥ እዚህ ደረጃ ላይ እንዴት ልንደርስ ቻለን? በየአካባቢው ያሉ ጥያቄዎች ከመልካም መስተዳደር ጋር ሊሆን ይችላል፣ ከይዞታ ይገባኛል ሊሆን ይችላል፣ ሌሎችም የፖለቲካ ጥያቄዎች ለእኔ መሰረቱ ሁለት ወይም ሶስት ነገር ናቸው ብዬ አስባለሁ። የመጀመሪያው የዚህ ችግር ዋና መንስኤ ነው ብዬ ማምነው ነው እንደኔ እይታ፣ ሕገ መንግስቱ ራሱ ይመስለኛል። ይሄ ሕገ መንግስት ከሚያደርጋቸው ነገሮች አንዱ ክልሎችን የራሳቸው የታጠቀ ኃይል እንዲኖራቸው ያደርጋል። ይሄ የታጠቀ ኃይል በፌዴራል መንግስት ተጠሪነቱ ለማን ነው? በምንስ መንገድ ነው ከፌዴራል መንግስቱ ጋር አብሮ የሚሰራው የሚለው ጥያቄ እኔ ብዙ መልስ ያለው አይመስለኝም። ክፍተት ያለበት ይመስለኛል። አንዱ እሱ ነው። ሌላው በተለያዩ አካባቢዎች በተደጋጋሚ የሚነሱ ወደ ክልል የመሆን ጥያቄዎች ይመጣሉ። ወረዳዎች ዞን እንሆን የማለት ነገር ይመጣሉ። እንደዚህ አይነት የአስተዳደር ጥያቄ ሊቆም በማይችል መልኩ ኢትዮጵያ ለማስተናገድ ትገደዳለች። ምክንያቱም ይሄ ኮንስቲቱሽን ይሄ ሕገ መንግስት ለህዝቦች ሰጥቼዋለሁ የሚለው መብት ስለሆነ ራሳቸውን በራሳቸው እንዲያስተዳድሩ ይፈቅዳል ስላለ ደግሞ ከሚያነሳቸው ጥያቄዎች በፖለቲከኞች ፍላጎት ሊሆን ይችላል፣ ስልጣን በሚፈልጉ ኃይላት ሊሆን ይችላል፣ ወይም የህዝቡ ጄንዩን ጥያቄ ሊሆን ይችላል። እነዚህ ኢትዮጵያን ሊቆም የማይችል ሊያባራ የማይችል ጥያቄ ውስጥ የሚከቱ ጉዳዮች ናቸው። ከእሱ ጋር አብሮ ማየት ያለብን የተቋማት ገለልተኝነት፣ የህግ የበላይነትን የማስከበር አቅማቸው ምን ያህል ነው? ሶስተኛው የውጭ ሀይሎች ሚና ምንድን ነው? በዋናነት ሁልጊዜ እኔ የህዝብ ጥንካሬ ወይም ህዝብ ውስጥ ያለ ክፍተት በውስጥ ያለ ክፍተት የውጭ ሀይላቶች የመጋበዝ ወይም ለነሱ ሀይል የመስጠት ፖሲቢሊቲ ይኖረዋል ብዬ አምናለሁ። የውጭ ኃይሎች ሁልጊዜ ኢትዮጵያ ላይ ትልቅ ኢንትረስት አላቸው። በሃይማኖት ሊሆን ይችላል፣ በውሃው ሊሆን ይችላል፣ በጂኦፖለቲክስ ሊሆን ይችላል፣ በታሪክ ሊሆን ይችላል። ስለዚህ እነዚህ ሶስት ዋና ዋና ምክንያቶች ናቸው ብዬ አስባለው የገባንበት አዙሪት ውስጥ እንዳንወጣ ያደረጉን። እንግዲህ አሁን ከገለጿቸው ከግጭት የተለያዩ የሰብአዊ መብት ጥሰቶች፣ የህግ የበላይነት በተደጋጋሚ መጣስ የመሳሰሉት በተጨማሪ ደግሞ እንግዲህ አገሪቱ ውስጥ ከፍተኛ አስከፊ የተባለ እና የሚሊዮኖቹን ህይወት አደጋ ውስጥ የከተተ ድርቅም አለ እና እነዚህ ሁኔታዎች ሀገሪቱ እንድትሄድ ወደሚፈለግበት የሰላምና የእርቅ ሂደት ለመውሰድ ምን ያክል እንቅፋት ሆነዋል? ሰላም ለሁሉ ነገር መሰረት ነው። ሰላም ከሌለ ወጥቶ መግባት አይቻልም። ሰላም ከሌለ ማምረት አይቻልም። ሰላም ከሌለ መማርም ምንበለው ልማትም ምንበለው ሌሎችም ሌሎችም ማህበራዊ ኑሮዎችንን ስራዎቻችንን ማከናወን አንችልም። ለእኔ አሁን የጠቀሽ ሽው የድርቅ ጉዳይ፣ አለመረጋጋት ጉዳይ እሱ አሁንም ዞሮ የሚወስደን የሰላም እጦት ላይ ይመስለኛል ምክንያቱም ኢትዮጵያን የሚያህል ሀገር ምናልባት አካባቢዋን ልትመግብ ትችላለች ብለን የምንገምታት የምንጠብቃት ኢትዮጵያ በውሃ ሀብቷ ጥሩ ደረጃ ላይ ያለች ሀገር ራሷን መመገብ አለመቻል በጣም በጣም የሚያሳዝን ነው። በመጀመሪያ ደረጃ እንደነዚህ አይነት የልማት ራስን የመቻል ጥያቄዎችን ለመመለስ የፖሊሲ ፕራዮሪቲያችን ምንድን ነው ብሎ መፈተሽ ያስፈልጋል። እርግጥ ነው የመንግስት ትልቁ ኃላፊነት የዜጎችን በሰላም ወጥቶ መግባት ማረጋገጥ ነው። ይሄ ትክክለኛ የመንግስት አንዱና ዋነኛ ተቀዳሚ ኃላፊነት ተግባሩ ነው። ከዛ በተረፈ ግን ሌላውም ህዝብም፣ ሲቪል ሶሳይቲ፣ ተቃዋሚ ፓርቲም ተቀናጅቶ መስራት የሚገባው ትልቁ ስራ ቢኖር እንደነዚህ አይነት አዙሪት ውስጥ ጦርነት፣ ድርቅ ረሃብ እያልን በዛ ዙሪቱ ውስጥ ላለመቆየት ከዛ ለመውጣት ያለው ብቸኛው ቁልፍ አገሪቷ ውስጥ ለረጅም ጊዜ እንደ ሰላም የራቀንን ሰላም እውን ማድረግ ነው። ይሄ ከተደረገ አይ ቲንክ ሌሎቹ ነገሮች በሙሉ መሰራት የሚችሉ ይመስለኛል። ወደ ሰላም ሂደት ለመሄድ ኃላፊነቱ ከየት ነው መጀመር ያለበት? ወደ ብሔራዊ እርቅ ለመራመድ መሰራት ይችላል ወይ? ግጭቶች እያሉ አለመረጋጋቶቹ እያሉ ይሄ ሂደት መጀመር ይችላል ወይ? ካል ከተቻለስ መንገዱ ምንድን ነው? እኔ ይቻላል ይቻላል ባይ ነኝ። በመሰረቱ አንድ ቤት ሲቃጠል በመጀመሪያ ደረጃ ያንን እሳት ማቆም ጊዜ የማይሰጠው ጉዳይ ነው። በሱ አምናለሁ። ኢትዮጵያ ከገባችበት ችግር ለማውጣት ምንድን ነው መደረግ ያለበት? እዚህ ጋር ህዝብ ኃላፊነት አለበት፣ መንግስት ኃላፊነት አለበት። የተለያዩ ተቋማት፣ ሲቪል ሶሳይቲ የራሳቸው ኃላፊነት አላቸው። ትምህርት ቤቶች የራሳቸው ኃላፊነት አላቸው። የሃይማኖት መሪዎች የራሳቸው ኃላፊነት አለባቸው። ምክንያቱም ሰላም የአንድ አካል የአንድ ወገን ብቻ ኃላፊነት አይደለም። ሰላም ሁሉም ሰው ተረባርቦ እውን ሊያደርገው የሚገባው ጉዳይ ነው። እርግጥ ሁላችንም የተለያየ ኃላፊነት ሊኖረን ይገባል። የመንግስት ኃላፊነት እዚህ ጋር ግንባር ቀደም ነው። እሱን ልንክዳ አንችልም። ከዛ በኋላ እንዴት ነው እምነት ትረስት ልናመጣ የምንችለው? ይሄ በተለያየ በዓለም አካባቢ ላይ ችግር ተፈጥሮባቸው የነበሩ አካባቢዎች ወይም ችግር እየተፈጠረባቸው ያሉ አካባቢዎች ከችግር እንዴት ነው የወጡት፣ እንዴት ሊወጡ ቻሉ የሚለውን ነገር ማየት የሚያስፈልግ ይመስለኛል። እነዚህ ኦፒኒየን ሊደርስ የምንላቸው የሃይማኖት መሪዎች ሊሆኑ ይችላሉ፣ የሲቪል ሶሳይቲ መሪዎች ሊሆኑ ይችላሉ፣ በህዝብ ዘንድ ቅቡልነት ያላቸው ተሰሚነት ያላቸው ሰዎች ተገናኝተው ከተለያየ የህብረተሰብ አካል ክፍል የተወጣጡ ሰዎች በሀላፊነት ሀላፊነት በተሞላው ያገባኛል በሚል ስሜት ቁጭ ብለው ተወያይተው ይህን አገር የወደፊት ዕጣ ፋንታ መምከር መወያየት ያስፈልጋቸው ይመስለኛል ምክንያቱም አሁን ምንም እንዲህ ነው ቀላል ነው የምንለው ነገር አይደለም። ሁልጊዜ ችግር በሚኖ በሚፈጠርበት ጊዜ ለችግሩ መፍትሄ ውጪ መቃኘት ሳይሆን ውስጥ ያለንን ሀብት ማየት የሚያስፈልግ ይመስለኛል። እነዚህን ነገሮች ካደረገን የተለያዩ የህብረተሰብ ክፍል የሚወክሉ መሪዎች በቅንነት ስለ ራሳቸው ሳይሆን ስለ ሀገር፣ ስለ ህዝብ፣ ስለ ትናንት ሳይሆን ስለ ነገር የሚቆረቆሩ ከሆነ መልኩ ቁጭ ብለው ሊነጋገሩ ይገባል። መንግስት እንደነዚህ አይነት ነገሮችን የማዘጋጀት ቁልፍ ሚና አለው፣ ግዴታ አለበት፣ ኃላፊነት አለበት። ምክንያቱም በስልጣን ላይ መቆየት የሚቻለው ህዝብና ሀገር ሲኖር ነው። ስለዚህ ይሄ ህዝብ እችን ሀገር እንዴት ማቆየት ይቻላል የሚለው ከሁሉም ኢትዮጵያዊ የመንግስት ኃላፊዎችንም ጨምሮ እነዚህን ጥያቄዎች መመለስ መቻል አለበት። እነዚህ ካላደረግን ድረስ ምናልባት አንድ እርምጃ ወደፊት ሁለቱ እርምጃ ወደኋላ መሄድ ታዞሪት ውስጥ መቆየት ግዴታችን እጣፋንታችን ነው የሚሆነው። ያ ከሰባ በመቶ በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት ክፍል ደግሞ የተለያዩ የኢኮኖሚ የኑሮ ውድነት የስራ አጥነት ችግሮችን ጫንቃው ላይ ተሸክሟል። እና ሌሎች የሰብአዊ መብት ጥያቄዎችም መሰረታዊ የሚባሉ ጥያቄዎች ባሉበት ወቅት እንዴት ነው ወጣቱን ወደ ብሔራዊ እርቅ ሀሳብ፣ ወደ ሰላም ሀሳብ፣ ወደ ሰላም ሂደት ውስጥ ማምጣት የሚቻለው? በመሰረቱ ቅድም የተነጋገርነው ነገር አለ። የመጀመሪያው ጥያቄ ላይ ለሁሉም ነገር መሰረቱ ሰላም ነው። ይሄንን ትውልድ በተለይ አሁን ያለው ትውልድ እንደ አንድ ቀድሞ እንደመጣ የቀድሞ ትውልድ አባል እንደመሆኔ በጣም ሁሌ ሳስበው የሚያሳዝነኝ ከሁሉ በላይ ደግሞ ትምህርት ላይ ከፍተኛ ትምህርት ተቋም ውስጥ ከባለፉት ሀያ ምናምን አመት እንደቆየ ሰው በጣም የሚያሳዝነኝ ምናልባት ልቤንም የሚሰብረኝ ነገር ይሄ ትውልድ ከመጀመሪያ ጀምሮ ለባለፉት ሰላሳ ዓመታት ማለት ይቻላል ጥላቻ እየሰበክን ያሳደግነው፣ የፈጠርነው፣ ያጎለበትነው ትውልድ ነው። ታላቆቹን እንዳያከብር፣ ከሌላ አካባቢ የመጣ ወገኑን እንደ ጠላት እንዲያይ ዛሬ ኢትዮጵያ ለገባችበት ፈተና በሙሉ ከተወሰነ አካባቢ የመጣ ሰው ወገኑ ተጠያቂ እንደሆነ፣ ለዛ ችግር መፍትሄ ሊሆን የሚችለው ያንን ያንን ወገን ምናልባት ማሰቃየት፣ ማፈናቀል፣ ከተቻለ ማጥፋት እንደ ብቸኛ መፍትሄ አድርገን ስንሰብከው የቆየ ትውልድ ዛሬ እዚህ ቦታ ላይ ደረሰ፣ እንዲህ አደረገ ብለን እሱን ብንከስ በጣም ያሳዝናል። ለችግራችንም ትክክለኛ መፍትሄ እናገኛለን ብዬ አላስበም። ስለዚህ ማድረግ ያለብን ነገር ምንድን ነው? ከመስመር የወጣውን ትውልድ ወደ መስመር እንዲገባ ማድረግ ያስፈልጋል። ያስተማርነውን መጥፎ ነገር፣ የዘራነውን ጥላቻ በመጀመሪያ ደረጃ መፍታት፣ ሪቨርስ ማድረግ የሚያስፈልግ ይመስለኛል። ትምህርትን የፖለቲካ ሰለባ ማድረግ ከፈለን አንዱም ዋጋ ይመስለኛል። ባለፈው የወጣው የአስራ ሁለተኛ ክፍል መልቀቂያ ፈተና ውጤት ለዚህ ቁልጭ ያለ ማስረጃ የሚሆን ይመስለኛል። የወደቁት ተማሪዎቻችን ናቸው ወይስ እኛ እንደ ኢትዮጵያውያን ሁላችንም ወድቀናል? እዚህ ላይ ግልጽ ንግግር ያስፈልገናል። ሐኪማችን ጋር ሄደን ለሐኪማችን ውሸት ነግረን እውነተኛ መድኃኒት ልናገኝ አንችልም። እውነቱን መነጋገር ያስፈልጋል። እኔ እንደ ሕዝብ የወደቅን ይመስለኛል። ያ ደግሞ ልጽ አድርጎ እንደ መስታወት አሳይቶናል። ስለዚህ እዛ ጋ ያለው ነገር እዛጋ ያለው ችግር መፈታት ያለበት ይመስለኛል። እነዚህ ተቋማት ትምህርት ላይ የምናደርገው ሴራ ትምህርት ላይ የምንፈጽመው ስህተት አሁን ብቻ አይደለም ወደፊትም ዋጋ እያስከፈለን ይኖራል። ስለዚህ እዛ ጋር ያለውን ነገር ለአንዴ እና ለመጨረሻ ጊዜ ልናስቆም የሚገባ ይመስለኛል። ይህንን ስናደርግ ከዚህ በተጨማሪ ያሉት ነገሮች እንዳልኩት ትምህርትም እንበል ልማትም እንበል ጤናም ሌሎችም ማንኛውም ነገር መሰረቱ ሰላም ነው። በዚህ ሰላም የመጀመሪያ ተጠቂ የሚሆነው ይሄ ወጣቱ ትውልድ ነው። ምክንያቱም ሽማግሌዎቹማ ቆጭ ብለው ያ ጦርነት ያውጃሉ የሚዋጋው የሚሞተው ይሄ ወጣት ነው ስለዚህ በመጀመሪያ ደረጃ ልናደርግ የሚገባን ነገር ይሄ ክፍል የችግሩ ሰለባ ተቀዳሚ ሰለባ ስለሚሆን ከሰላምም ተጠቃሚ የሚሆነው እሱ ነው ስለዚህ የሰላም ባለቤት ልናደርገው የሚገባን እንዴት ነው የሰላም አምባሳደር ልናደርገው የሚገባው ምንድን ነው እንዴት ነው ሀላፊነት እንዴት ነው ልንሰጠው የሚገባው ምክንያቱም ቅድም እንዳልኩት አብዛኞቻችን ምናልባት የእድሜያችን ከግማሹን በላይ ኖረናል። ይህንን እቺን ሀገር የሚረከቡ ነገን የሚረከቡት እነዚህ ልጆች ናቸው። ስለዚህ እነዚህ ልጆችን ኃላፊነት ሰጥቶ የሰላምን ጥቅም አስረድቶ እነት ከግጭት ሁላችንም እንደምናጣ እንደምንጎዳ የባለፉት ጥቂት ዓመታት በደንብ ጥሩ አድርገው ማስረጃ የሚሆኑን ይመስለኛል። ከሰላም ሁላችንም አትራፊዎች ነው የምንሆነው። ከሁሉም በላይ ወጣቱ ትውልድ የጦርነት ሰለባ የሚሆነው እሱ ስለሆነ በሁለቱም በኩል በሶስቱም በኩል በአራቱም በኩል በተለያየ አካባቢ ላይ የሚያልቀው ይሄ ወጣት ስለሆነ፣ ስለዚህ እዛ ጋር ቆም ብለን ማሰብ የሚያስፈልግ ይመስለኛል። ይህንን የሰላሙ አንዱ አካል አድርገን በሰላሙ ዙሪያ ላይ ውይይት ላይ ግንባር ቀደም ካደረግ ነው እና የሰላሙ ተጠቃሚ ካደረግ ነው። ቅድም እንዳልኩት ኢትዮጵያ ውስጥ ያለው የሰላም ችግር በጣም በጣም ሆደ ሰፊ የሆነ ሃይማኖተኛ የሆነ ሆደ ሰፊ የሆነ ሕዝብ ስላለ እነዚህን ነገሮች በማድረግ የራሳችንን ስራዎች በመስራት የተለያዩ የኅብረተሰብ አካላትን በማሳተፍ በተለይ በተለይ ወጣቱን ግንባር ቀደም የሰላም አምባሳደር በማድረግ ቅድም እንዳልኩት እንደዚህ እንደ ሰማይ የራቀንን ሰላም እውን አድርጎ የሰላሙ ተቋዳሽ የ- የልማቱ ተቋዳሽ ማድረግ እንችላለን። ላይ ዶክተር ዘነበ እንግዲህ በሰሜን ኢትዮጵያ የነበረው ግጭት ለማስቆም የሰላም ስምምነት ከተፈረመ ወዲህ የኢትዮጵያ ፖለቲካ ለምን አልተረጋጋም? ለዚህ ስጋት ሆኖ የቀጠሉ ጉዳዮች ምንድን ናቸው? ይሄ ባለበት ሁኔታ የሰላምና የእርቅ ሂደትን መጀመር ይቻላሉ? ለዚህ ኃላፊነቱ ማንጋ ነው? በሚሉ ሀሳቦች ዙሪያ የተወያየ ነው። ዶክተር ዘነበ ምልከታውን ስላካፈሉን በአድማጮች ስም በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን 2022513505 የመደመር ምልክትና አንድን ከፊት በማስቀደም መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። አት ቪኦኤ አምሐሪክ የፌስቡክ ሀሽታግ ቪኦኤ አምሐሪክ የትዊተር መገኛችን ነው። ተከታዩ መሰናዶ ደግሞ አንድ የጥበብ ባለሙያ ያስተዋውቀናል። ለስዕል ስራዎቹ ርዕስ እንደማይሰጥ የሚናገረው ሄኖክ ስራዎቹ በተመልካች ዘንድ የራሳቸው ትዝታና ጥያቄ እንዲያጭሩ መሻቱን ይገልጻል። አብዛኛውን ጊዜም ስራዎቹ የማህበረሰቡን ስሜትና ሕመም እንደሚያሳዩ ተመልካቾች ይመሰክራሉ። የጥበብ ስራዎቹን በልዩ ልዩ ቦታዎች ያሳየው ሰአሊው ከእርሱ ጋር ተመሳሳይ ሙያ ካላት ባለቤቱ ቤዛዊት ወንዶ ሰን ጋር በመሆን የጥንዶቹ ጉዞ የተሰኘ የስዕል ስብስቦችን አውደ ርዕይ በፈንደቃ የባህል ማዕከል ለእይታ አቅርቧል። ሄኖክ ስራዎቼ ተምሳሌታዊ ናቸው ይላል። ተከታዩ ኤደን ገረመው ከሰአሊና ካርቱኒስት ሄኖክ ደምሴ ጋር ያደረገችው ቆይታ ነው። በጣም ነው የማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ እንዲሁም እንግዳችን ስለሆንክ እስቲ Mulle se sanan, että mä en itse አመሰግናለው። ሄኖክ ደምስ ይባላለው። ስዕል ስራ ስራ ላይ ነው እንግዲህ፣ በተጨማሪ ካርቶን ጋዜጦች ላይ እንግዲህ። ሄኖክ ወደ ካርቱኑ ወይም ደግሞ ወደ ስዕል ስራው ከመምጣቱ በፊት ጀማመሩ እንዴት ነበር? ሴሉ ዘባውበት ጊዜ ልጆቹን ትምህርት ቤት ስንማር ምናምን የትምህርት ቤት የክፍሉ ስራዎች ላይ ምናምን ልጆቹን ስራ ብዙ ጊዜ ይሰራ ነበር ወይ እነሱ ይጽፉልኛል ምናምን እና እሱ እየበዛ እየበዛ ሲመጣ ለካ ሰዓሊ ነው፣ ሰዓሊ ነው ምናምን የሚል ነገር እየመዛ ሲመጣ ይመስለኛል። እስራኤል ውስጥ ብዙ ትኩረት እያደረኩኝ ከዛ ደግሞ የመማር ድሎቹን አግኝቼ ደግሞ ስንት በመጠቀም ወደ አለፈለገ ሰልታም አርት ስኩል እሱን እዛ ራሱ ለመግባት ብዙ ፈተና ነበር። ሚድ ያስፈልግ ነበር እንደሱ እንደሱ እያለን ገባውበት። እንዴት ነው ሁለቱን አጣምረ መሄድ የቻልከው? የካርቱን ስራዎች ውስጥ እንዴት ተጀመረ? እውነት ለመናገር እኔ ካርቱን አላቅም ነበር። አራተኛ አመት እንደገባው ሳንቲም አስፈለገኝ እና ይሆነ የሆነ ነገር ነውጀመዛ የምን ጥያቄ ራሴ ላይ ሲመላለስ ነው። አጋጣሚ ፎርቹን ጋዜጣ ጋር ተገናኘሁ እና ካርቱን ትሰራለህ ብር ፍለጋ ነው ካርቱን ብቻ ጥሩ ጊዜዎች። እንግዲህ ያንተ ስራዎች ወይም ደግሞ ልብ ፈቅዶ ስትሰራ ምን አይነት ሀሳቦች ነው ማንጸባረቅ የምትፈልገው እንደዚህ ከክፍያ ውጭ ለምትሰራቸው ነገሮች የስራዎች ብዙ ጊዜ ተምሳሌትነት የሚበዛባቸው ሲምቦሎች ነገር አላቸው። ተመልካች ላይ ብቻ የዕለት ተዕለት ኑሮን ሊመለከት ይችላል ይሆንም

ይችላል ወይ ተነስቶ ካናዳ ሊሆን ይችላል ሳሉ አብሮ አይሄደ እና ያ ስዕልን ሌላ ተመልካች ሲያየው ከራሱ ጋር ነው የሚያዛምደው። ከራሱ ጋር እንደ ሱ ነው ማምነው ረስ ካለው ሳሉ እንዲን ይሰጣው ብሎ በዛኛው ስር እዛች ሳጥም ስር ብቻ ነገሮችን ለማሰብ የማጠር ጉዳይ ነው እያስባለ ስለዚህ ስዕሎች በሙሉ ርዕስ የላቸውም። ርዕስ የላቸው ግን መነሻ ሀሳቦች አሏቸው። ለምሳሌ መነሻዎቹ ሀሳቦች የምታያቸውን ወንበሮች ሊኖሩ ይችላሉ። ወንበር የራስሽ ትውስታ ይኖረዋል። የወንበር ግን የማረፍ ስሜት ይኖራል። ረፍት ደግሞ ሃይማኖት ሊሆን ይችላል፣ ተዳረሽ ሊሆን ይችላል ወይ ጓደኞች ሄደሽ ያ የምያን የረፍት ስሜት የሚፈጥርብሽም ትውስታ ነው የሚፈጥረው፣ ያ ነው። የሽንት ቤት ሲንኮች ደግሞ አሉት ካየሽ፣ አሉ ረፍት የመስጠት ነገር አላቸው። አንዳንዶቹ ደግሞ በጣም ግለኛ ናቸው። ግላዊ ና ወንዶች ስለሚጠቀሙበት እንደሱ እንደሱ ከዛ ተነሳሽ ወደ ራስ ማምጣት ነው ለየት ያለ ይህንን አይነት ዘዬ ነው የምከተለው። በቃ ሁል ጊዜ በቋሚነት ይሄ የእኔ አሳሳል ዘይቤ ነው የምትለዋለ ሁነ ስለምናገር ሲምቦሊዝም ያልኩት በሱ መጠቅለል እንትን አይልም። ወንዶች ፊገሮችን የምጠቀማቸው እንደ ሲምቦል ናቸው እንጂ የሚመጡት ሀሳቦች ይቀያየራሉ። ሀሳብ ብልኝ ይሄዳል ብዬ የማስበው ነገር ነው እንጂ እየሰራው ለምሳሌ የሆነ ነገር ከመጣ ከሁኔታው ጋር የሚሄድ ከሆነ ይገባዋለው ከዛ ከስዕሉ ጋር ልክ ፊት አድርጎ ሲሄድ በቃ ሲዋሃድ ምናምን ይታወቀኛል። አንዳንድ ጊዜ ግን ሳይዋሃድ ሲቀድሙ ማወጣዋል። እና የአስተሳሰብ ዘይቤ ይሄ ነው የምለው አይደለም። አንዳንድ ሰዎች ኮንሴፕሹዋል ናቸው፣ ሀሳቦች ተሸክመው እንደሱ ነገር ይላሉ። እኔ እሱን አስቤ አይደለም ሆነ እና ደግሞ ወዴት እንደሚወስደኝም የት እንደሚያደርሰኝም አላውቅም። ተቀየረ እየተቀየረ እንደሚሄድ አምናለሁ። ለምን የመጀመሪያዎቹ ስራዎቼ እና ወደ መጨረሻዎቹ ስራዎቼ አንድ አይነት አይደሉ። ሌላው አንድ ያስተዋልኩት ነገር ስዕል ስራዎችህ ላይ ወንዶች ይበዛሉ። ብዙ ጊዜ ሴትነትን በብዙ ሰአሊያን እጅ ላይ እናየዋለን እና

መግፋት ምን ይመስላል? በደን የሚሰሩ መኖር አይቻልም ብሎ መደምደም አይቻልም። ለምን በጣም በጣም ምርጥ ስራ እንገራ ረም ስራ የሚሰሩ ላይፋቸውን በጥሩ ሁኔታ የሚኖር ሰው ቦታ አሉ። አሁን እንደ ኔ ደግሞ ቤተሰብ ሚበሽ ምናምን ደግሞ ሳይል ላይ ብቻ ስትኖሪ ከባድ ነው ከባድ ነው። ግን ጊዜ የፈጠረው ደግሞ ድሎች አሉ አደለ? እነዚህ ወራዊ ሚዲያዎቹን ምናምናምን መጠቀም ከቻልሽ በጣም ፈጣን ኮንሽ እነዚህ ነገር በጣም ሁሉም ቦታ ላይ መሳተፍ ከሆነ ምናምን እሱ ደግሞ ነገሮችን ያቀል። ስራዎች ዘመኑን ይወክላል። ይከፍላሉ ብለህ ታስባለህ? የፖለቲካ ስሜት ወይም ደግሞ የማህበረሰቡ ስሜት ጫና ያላቸው ይመስልሃል? ምንም ለሱ ብዬ የሰራሁት ስራ የለም። እርግጥ ግን ስራዎቼን እያሳየው ከሶስት ቀንና ከአራት ቀን በኋላ ከሰዎች ሰማኝ የነበረው አስተያየት የተረዳሁት አጠቃላይ ሰዎች ጋር ሲደርስ በደንብ ነው ፊልም ያደርጉት የሆነ ሰውዬ እንደውም ያለኝ። ይህን ስል ከአስር አመት በኋላ ባየው እርግጠኛ ነኝ እነዚህ ስሎች የዛን ጊዜ የተሰሩ ናቸው አይደለ እላለሁ። ለምን በጣም ስሜቱ አለ በዚህ የምሬ ነው። ፈልጌ ግን አጨብገው እያልን የሰራ ነበር

እሺ ከአሜሪካ ድምጽ ጋር ስለነበረ ቆይታ እጅግ አብዝቼ ነው የማመሰግነው። እሺ ይህን እድልም ስላገኘ በጣም ደስ ብሎኛል። አመሰግናል በአሜሪካ ድምፅ የሚተላለፈውን የቅዳሜ ምሽት መሰናዷችንን ነው የተከታተላችሁት ያላችሁት። በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ እንላለን። በዩናይትድ ስቴትስ ሚኖሶታ ክፍለ ግዛት ሴንት ሉዊስ ፓርክ በተባለች ከተማ የ26 ዓመት ወጣት ሶማሊያዊት የቀድሞ ስደተኛ ለከንቲባነት በመወዳደር ላይ ነች። ናዲያ መሐመድ ከተመረጠች በክፍለ ግዛቷ የመጀመሪያዋ ሙስሊምና ትውልደ ሶማሊያ ከንቲባ ትሆናለች። መሐመድ ማስካዴ ከሚኒያፖሊስ ያጠናቀረውን ዘገባ ቆንጂት ታየ ታቀርባለች። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የምትገኘው የሴንት ሉዊስ ፓርክ ከተማ ምክር ቤት አባሏ ናዲያ መሐመድ በስደተኝነት ዩናይትድ ስቴትስ መጥታ ከሚኒያፖሊስ ከተማ ወጣ ብላ በምትገኘው ሴንት ሉዊስ ፓርክ መኖር የጀመረችው የአስር ዓመት ታዳጊ ሳለች ነው። ከአራት አመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2019 መሆኑ ነው። የከተማዋ ምክር ቤት የመጀመሪያ ትውልደ ሶማሊያ አባል በመሆን ታሪክ ሰርታለች። ለከተማዋ ምክር ቤት አባልነት ከተመረጡት ሁሉ በእድሜ ትንሿም እሷ ነች። የሴንት ሉዊስ ፓርክ ከንቲባ ለመሆን እየተወዳደርኩ ነኝ ከንቲባ ለመሆን ልትወዳደር ያሰበችው ለከተማዋ ካላት ፍቅር በመነሳት መሆኑን ናዲያ መሐመድ ትናገራለች። ከተማዋን ወዳታለው። ሴንት ሉዊስ ፓርክን ወዳታለው። የከተማዋን ሁለንተናዋን እየወደድኩት ነው የሄድኩት። ስለዚህ ቀጥሎ የሚመጣው እርምጃ መሆን ያለበት ይህ ነው አይደል? በዩናይትድ ስቴትስ የሕዝብ ቆጠራ ሴንሰስ ቢሮ መረጃ መሰረት ሴንት ሉዊስ ፓርክ የሚበዙት ነጮች የሆኑ ወደ 50 ሺህ ገደማ ነዋሪዎች አሏት። እንደ አውሮፓውያን የዘመን አቆጣጠር በ2000 ዓመተ ምህረት ከተካሄደው የሕዝብ ቆጠራ ወዲህ ግን ነጭ ያልሆኑት ነዋሪዎች ቁጥር በእጥፍ ጨምሮ አሁን ከጠቅላላው የከተማይቱ ነዋሪ ቁጥር 20 ከመቶ ገደማውን ይዘዋል። ናዲያ መሐመድ ነጮች ያልሆኑት የከተማይቱ ነዋሪዎች በአቅም ተመጣጣኝ የመኖሪያ ቤት ተደራሽነት እንዲኖራቸው፣ የቤት ባለቤትነትም እንዲስፋፋ፣ እንዲሁም የአነስተኛ ንግድ ባለቤቶች አቅም ግንባታ ላይ ለመስራት እንደምታስብ ገልጻለች። ሴንት ሉዊስ ፓርክ ከተማ ውስጥ ነጭ ያልሆኑ ነዋሪዎች የቤት ባለቤትነት መጠን በጣም በጣም ዝቅተኛ ነው። ስለዚህ ሰው የቤት ባለቤት ለመሆን እንዲበቃ እና ሀብቱን እንዲያዳብር ለመስራት እፈልጋለሁ። የአነስተኛ ንግድ ባለቤቶችን በሚመለከት ደግሞ ሰዎች ወደ ሴንት ሉዊስ ፓርክ ከተማ እየመጡ ግድ እንዲገዙ ማገዝሻለሁ። ሚኒሶታ ከሁሉም የዩናይትድ ስቴትስ ክፍለ ግዛቶች ብዛት ያለው ትውልድ ሶማሊያ የሚኖርባት ነች። ናዲያ መሐመድም እርሷ ከንቲባ ከሆነች የማይቻል ነገር እንደሌለ ማሳያ እንደሚሆን ነው የምትናገረው። ማንም ሰው ምንም ነገር መሆን ይችላል ማለት ነው። እውነቴን ነው። በሚታይ መልኩ መወከል በጣም አስፈላጊ ነው አይደል? ግን የመጣንበት ዓላማችን ወክሎ በመገኘት ላይ የሚወሰን አይደለም። ጥሩ ስራ መስራት እንድንችል ነው። የ26 ዓመቷ የሚኔሶታ ሴንት ሉዊስ ፓርክ ከንቲባነት እጩ ተፎካካሪ የ26 ዓመቷ ናዲያ መሐመድ እስካሁን ብቸኛዪቱ ተፎካካሪ ነች። ምርጫው በህዳር ወር ይካሄዳል ተብሏል። እያዳመጣችሁት ያላችሁት በ19 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዱ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ። Ya, ya, ya, ya, ya, ya, ya. ጤና ይስጥልኝ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎችን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የሚቆየው እንግዲህ ወልዴ ነኝ። ናይጄሪያ ተወልዳ በአራት ዓመቷ ወደ እንግሊዝ ያቀናችው ሳዴ አዱ ወይም በአጭሩ ሳዴ በእንግሊዝ ከፈር ቀዳጅ ሴት ዘፋኞች አንዷ ተደርጋ ትታያለች። ሳዴ በእንግሊዝ ከፍተኛ ስኬት ካሳዩ ሴት አቀንቃኞች ተርታም ከፊት ትሰለፋለች። በእንግሊዝ ዘመናዊ ሙዚቃ ላይ ተጽዕኖ እንዳደረገችም ይታመናል። በዚህ ምክንያት ይመስላል ለጥበብና ለሳይንስ ሰዎች የሚሰጠውን ኦፊሰር ኦፍ ኦርደር ኦፍ ብሪቲሽ እምፓየር ከ20 ዓመት በፊት የተቀበለችው። በፋሽን ነዳፊነትና ሞዴልነት ሥራ የጀመረችው ሳዴ ቀስ በቀስ ወደ ሙዚቃው ተስባ በማለዳው ስኬት አስመዘገበች። በስሟም የተሰየመ ባንድ አቋቋመች። ሳዴ በፍቅር ላይ ያተኮሩ በርካታ ዜማዎችን ተጫወታለች። የምሽቱን የሙዚቃ ቃና የምንጀምረው ዩር ላቭ ኢዝ ኪንግ በተሰኘው ዜማዋ ነው። ፍቅርህ ንጉሥ ነው፣ በልቤም ዙፋኑን ደፍቷል ስትል ነበር ሳዴ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኔ ነኝ። ነዋይ ደበበ ፍቅሯ ማዕበል ሆኖበታል። አስቴር አወቀ ደግሞ ፍቅር አንሷታል። We fell in love. I was hoping it would come for me. We were doing those things that would please us, but that wasn't enough. But sometimes it's not all about love. We had to learn that shit. We were better. ማይረን ላቨል አቫንት ወይም በሚታወቅበት አንድ ስም አቫንት አሜሪካዊ የሪትም ኤን ብሉስ አቀንቃይ ነው። ከድህነት ጋር ስትታገል የነበረችው እናቱ ዘፈን እንዲሞክርና እንደ ስሞኪ ሮቢንሰን ያሉ ቀደምት ዘፋኞችን ሥራ እንዲለማመድ ታበረታታው ነበር። በፋብሪካ ውስጥ ሲሠራ የነበረው አቫንት የእናቱን ምክር ባለመተዉ የተሳካለት የሪትም ኤን ብሉስ አቀንቃይ ለመሆን በቅቷል። የእናቱ ሁኘቱም ተሳክቷል። ኖት ገነ ሉዚዩ ከተወዳጅ ዜማዎች አንዱ ነው። Matter, but what really matters is, is that we're both here, baby, it, in. and I don't care about the chitter chatter. Cause the fact is that, that we're still in love, yeah, even though we disagree. በመከታተል ላይ የምትገኙት የሙዚቃ ቃናን ነው። ኮሎምቢያ አሜሪካዊ ስትሆን የተወለደችውም በአሌክሳንድሪያ ቨርጂኒያ ነው። እኔ የምኖርበት ከተማ መሆኑ ስናገር በታላቅ ኩራት ነው። ከአሜሪካዊ እናትና ኮሎምቢያ አባት የተወለደችው ካሊ ኡቺስ በሁለተኛ ደረጃ ሳለች ፒያኖና ሳክስፎን ተምራለች። ከክፍል እየቀረችም ፎቶ ማንሳትና አጫጭር ፊልሞችን በመሥራት ጊዜዋን ታሳልፍ ነበር። ከትምህርት መቅረት በማብዛቷ እና ወደ ቤትም አምሽታ የመጣች በማስቸገሯ ከቤት የመባረር እድል ገጥሟታል። በመኪና ውስጥ እያደረች የዘፈን ግጥሞችን ትጽፍ ነበር። ይህ የካሊ ኡቺስ በላቲን እና እንግሊዝኛ የቀላቀለች የምታዜመው ቴሌፓቲያ የተሰኘው ዘፈኗ ነው። በዩቲዩብ ቻናሏ ከ177 ሚሊዮን ጊዜ በላይ ተደምጧል። ስለ ተራርቆ ፍቅር ይተርካል። እኔም የምሰናበታችሁ በዚሁ ዜማ ነው። ከሙዚቃ ቃና ጋር አብሬያቸው የሚሸውት እንግዲ ወልዴ ነኝ። የሳምንት ሰው ይበለን። ሰላም። ለምሽቱ ያሰናዳ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ሲሆን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻውት ስመኝሽ ቆየ ነበርኩ። ነገ በሌሎች መሰናዶዎች እንጠብቃችኋለን። ሰላም ደናደሩ።